ኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ የሁለት ወገን ክርክር ሰሞንኛውን አነጋጋሪና አወዛጋቢ ጉዳዮች ይፈትሻል። የጊዜውን አበይት ጥያቄዎች ያነሳል። አገሪቱ ያለችበትን ሁኔታና ቀጣዩን አቅጣጫ በሚመለከቱ ጉዳዮች ላይም ጠበቅ ያለ ነገር በፍሬ ነገሮች ላይ ያተኮረ ክርክር ይጋብዛል። የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ነው። የክርክሩን አቀራረብ የሚጠቁመውን ማሳሰቢያውን በማስቀደም እንግዶቹ ራሳቸውን ወደሚያስተዋውቁበት ይወስደናል። መልካም ቆይታ። እንግዶቼ እንኳን ደህና መጣችሁ። እንደምትከራከሩበት ርዕሰ ጉዳይ ክብደት፣ ከነ ልዩነቶቻችሁ አሁንም ድረስ ለበረታ መከራና ችግር ስለተጋለጠው ሕዝብ እንዲሁም ደህንነቷ አደጋ ላይ የወደቀች ሀገር ጣ ለመመርመር በሚጥር አቀራረብ ነገሮችን በቅጡ ለመመዘን መጪውንም የተሻለ ለማድረግ ያግዙ ይሆኗል በምትሏቸው ሀሳቦች ላይ ትኩረት ታደርጉ ዘንድ አሳስባለሁ። የሀሳብ ልዩነቶቻችሁንም በመከባበር የፕሮግራሙን ጠባይ በሚመጥን አቀራረብ እንድትለዋወጡ ጋብዛለሁ። ፍሬያማ ክርክር እንደሚሆኑ ተስፋ አድርጋለሁ። ትውውቁን እናስቀድም። ራሳችሁን በገዛ እንደበታችሁ በአጭሩ ለአድማጮች እንድታስተዋውቁ ልጋብዛ፣ ያላችሁበትን ቦታ በወቅቱ ጉዳይ የምታደርጓቸውንም እንቅስቃሴዎች ጨምሮ አቶ ዮሐንስ ከርሶ ልጀምር። አመሰግናለሁ አሉላ ጤና ስትልኝ። አቶ ነቢዩ ዮሀንስ አብርሃ እባላለሁ። የቀድሞ የኢትዮጵያ ዲፕሎማት፣ አሁን በካናዳ እገኛለው። የትግራይ መንግስት ወክሎ በውጭ የሚንቀሳቀስ ተወካይ ኮሚቴ አለ። የዛ ኮሚቴ አባል ሆኜ የኮሚኒቲ ስራዎች፣ አድቮኬሲና ዲፕሎማሲ ስራዎች ላይ እንቀሳቀሳል። አመሰግናለሁ። አቶ ነቢዩ ጤና ስትልኝ፣ አመሰግናለሁ። አቶ አሉላ ወንድሜ አቶ ዮሀንስ ነቢዩ አጥፋ ባላለው የኢትዮጵያ አሜሪካ የእድገት ምክር ቤት አጋር መስራች፣ እንደዚሁም የሀሽታግ ኖሞር እንቅስቃሴ አጋር መስራች ነኝ። የምኖረው በደንቨር ኮሎራዶ ነው። በተለያዩ ኮሚቴዎች እንደ ኤ ኢፓክ የመሰሉት ውስጥ በመስራት ለኢትዮጵያ ሕዝብ ፍትሕ ከሚሟገጡት ወገኖች ውስጥ አንዱ ነኝ። አመሰግናለሁ። በድጋሚ እንግዶች፣ ኢትዮጵያ ያልተቋጨው ግጭት፣ አገሪቱ አሁን ያለችበት ሁኔታ፣ የተያዙ መንገዶች፣ ጥያቄዎችና ድህረ ጦርነት ኢትዮጵያ ክርክራችሁ የሚያተክርባቸውን ጭብጦች ለመፈተሽ የምንሞክርባቸው ምዕራፎች ናቸው። ለመንደርደሪያም በይፋ የሚታወቁትን መሠረታዊ ሁኔታዎች ላስቀድምና ለየግል ግምገማችሁ እድል ልስጥ። አንድ በጦርነቱ የህወሓት ኃይሎች ባለፉት አምስትና ስድስት ወራት ይዘዋቸው ከነበሯቸው በተለይም በቅርብ ወራት ዘልቀውባቸው ከነበሯቸው የአማራና የአፋር ክልሎች ሙሉ በሙሉ ወጥተዋል። የኢትዮጵያ ኃይሎች በአንድ በኩል ፈጽመዋል ባሏቸው በሌላ በኩል ደግሞ ማድረግ ሲገባቸው አላደረጉም ባሏቸው ጉዳዮች በመተቸት በኢትዮጵያ መንግስት ላይ ከፍተኛ ዲፕሎማሲያዊና የምጣኔ ሀብት ጫና ስታደርግ ቆየችው ዩናይት ስቴትስ እና ኢትዮጵያ መሪዎች ፕሬዚዳንት ጆ ባይደን እና ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ተነጋግረዋል በስልክ። የኢትዮጵያ መንግስት በቅርቡ ስድስት የህወሓት የቀድሞ ከፍተኛ ባለስልጣናትን ጨምሮ እስር ላይ የነበሩ በርካታ የተለያዩ ድርጅቶች የፖለቲካ መሪዎችን ከእስር መልቀቁን አድንቀው የእርዳታ አቅርቦት ለተረጂዎች የሚደርስበትን መንገድ እንዲረጋገጥ የጠየቁበት እንዲሁም በጦርነቱ የኤርትራን ሚና በጎ አይደለም ያሉበትን ጨምሮ የተለያዩ ሀሳቦችን ማንሳታቸው ተገልጧል። የንግግራቸውም አላማ አዎንታዊ ያሉትን የጠቅላይ ሚኒስትሩን አንዳንድ እርምጃዎች ለማጠናከር ነው ሲሉ አንድ የዋይት ሀውስ ከፍተኛ ባለስልጣን የሁለቱም መሪዎች የስልክ ንግግር ተከትሎ ለጋዜጠኞች በሰጡት ማብራሪያ ላይ ተናግረዋል። በአንጻሩ የተለያዩ ወገኖችን ያነጋገረ እያወዛገበም ያለው እስር ላይ የነበሩት ግለሰቦች የተለቀቁበት ሁኔታ አለ። ከጠፋው የሰው ህይወት በተጨማሪ መጠነ ሰፊ ውድመት የደረሰበት ጦርነት ነው የምንነጋገረው። እነኚህን ሁሉ ይዞ ኢትዮጵያ እንደ ሀገር ያለችበትን የጦርነቱ አካሄድና ህዝቦቿ የሚገኙበትን አጠቃላይን የኢትዮጵያ የዛሬ ይዞታ እንዴት ነው የሚገመገሙት? አቶ ዮሐንስ እርስዎን፣ ላስቀድም። በድጋሚ አመሰግናለሁ አሉላ። ሰፊ ርዕስ ነው የተነሳው። አንደኛ ኢትዮጵያ አሁን ወዳለው ሁኔታ እንድትደርስ ያደረሳት ምንድን ነው የሚለው፣ እንዲበረታ ያደረገውስ ምንድን ነው መጀመር አለ። ከዛ በኋላ ደግሞ እንዲፋፋም ያደረገው አለ። ምናልባት መቋጫው ኖሮ ይሆናል ወይ የሚሉ ነገሮች፣ ጠቅለል አድርገን ስናይ ኢትዮጵያ ውስጥ በእኔ እይታ እስካሁን ያለው አለመናበብ፣ አለመስማማት በሁለት ጎራዎች መካከል የተያዘ ነው። አንደኛው ጎራ ማንነትን የማያከብር አንድ ብቻ አንድ ሆነን አንድ አይነትነትን ብቻ ይዞ የሚሄድ ሀሳብ አለ። በሌላ በኩል ደግሞ ብዙ ማንነት አለ። የብዙ ማንነት ሀገር እንደመሆኗ ኢትዮጵያ እነዚህን ማንነቶች ሚዛ መሄድ አለባት የሚል፣ በእነዚህ ሁለት አስተሳሰቦች የምትሳብ አገር፣ የምትናጥ ሀገር ነች ኢትዮጵያ። ባለፉት ሰላሳ ዓመታት በእኔ እምነት የሁሉም ማንነቶች ሕልውና አክብራ ለመሄድ ሙከራ አድርጋለች። ተመልሶ አሁን ግን ያንን አካሄድ ያልተመቸው ኃይል ወደ ነበረው ወደ አንድ አይነትነት ለመውሰድ ሀገሪቱን ስለሞከረ የመጣ ችግር ነው። በሌሎች አካባቢዎች ተሳኩ ከትግራይ እንቅፋት ስለገጠመው እንቅፋቱ የትግራይ ደግሞ አንገዛም የሚል እንቅፋት ስለገጠመ ወደዚህ ጦርነት ተገባ። ጦርነቱ እንደተባለው በጣም ደም አፋሳሽ ነበረ። በጣም ብዙ ጉዳት ያደረሰ ለትግራይ ብቻ ሳይሆን ለተቀረው ኢትዮጵያም በርከት ያለ ጉዳት ያደረሰ ጦርነት ነበረ። አሁን ኢትዮጵያ ውስጥ ከማንኛውም ጊዜ በላይ ጦርነት የሚሰበክበት ከጫፍ እስከ ጫፍ አንድነትን ሳይሆን መለያየትን የሚሰበክበት ከጠቅላይ ሚኒስትሩ ጀምሮ ከአማካሪዎቻቸው ጀምሮ ከክልል ፕሬዚዳንቶች ጀምሮ ጦርነት የሚሰበክበት በሕዝቦች መካከል የነበረው ግንኙነት እጅጉን የሻከረበት ኢትዮጵያ እንደ ሀገር ትቀጥላለች ወይስ አትቀጥልም የሚለው ክርክር ሰማይ የደረሰበት የኢትዮጵያ ኢኮኖሚ መሬት የወደቀበት ሁኔታ ከሁሉም በላይ ደግሞ ግን የኢትዮጵያ ሉዓላዊነት ከማንኛውም ጊዜ በላይ የተደፈረበት ኢትዮጵያ አሁን በእኔ እይታ በኢትዮጵያውያን እጅ አለች ብዬ ለመውሰድ አልችልም። ሲቀድም የኤርትራ ኃይል አለ ኢትዮጵያ ውስጥ ከዛ በኋላም ተጨማሪ የውጭ ኃይላት የሚጫወቱበት ገበያ ሆነዋል። ኢትዮጵያ የሚልመታል አቶ ነቢዩ ወደ እርሶ ልለፍ። ተጨማሪ ጥያቄ ሳላክል ኢትዮጵያ በአሁኑ ወቅት የምትገኝበትን ሁኔታ እርሶስ እንዴት ይገመግሙታል? እሺ፣ እንደው ቀልጠፍ ባለ ሁኔታ ለመመለስ ከሀያ ሰባት አመት አስከፊ የጨለማ ጊዜ በኋላ የኢትዮጵያ ሕዝብ በቃኝ ብሎ የህወሀትን አገዛዝ ካስወገደ በኋላ ለሁለት ዓመት ያህል የዲፕሎማሲ የመነጋገር የህብረትና ነገሮችን በዲሞክራሲያዊ መንገድ የመፍታት እድል ነበር። ያን ሁሉ እምቢ ብሎ ልዩነቶችን በጦርነት ለመፍታት ህወሀት ጦርነት ካወጀ ጊዜ ጀምሮ ለስድስት ለሰባት ወር ያህል በፊትም በምዕራባውያን ሚዲያ በምዕራባውያን መንግስት በተለይ በዩናይትድ ስቴትስ በመገዛት ብዙ ዳሜጅ ሲደረግ ቆይቶ፣ አሁን በጁን በተደረገው የተኩስ አቁም ከዛ በኋላ ነገሮች ተገለባብጠው ህወሀት ጦርነቱን አባብሶ የአማራና የአፋር ክልሎችን በመውረር ወደ አዲስ አበባ ለማድረግ በሞከረው ድርጊት በጣም አስከፊ የሆኑ የህዝብ ጭፍጨፋ እልቂቶችን አሁን ገና እየቆጠርን ያለንበት ጊዜ ነው። ነገር ግን አሁን ያለንበት ጊዜ ህወሀት ራሱን ለዓለም ያጋለጠበት ጊዜ ነው። ተጠቂዎች እንደ አጥቂ ታይተው የቆዩበት ጊዜ አብቅቶ ህወሀት አጥቂ መሆኑ አሁን ህወሀት የፖለቲካ ቁማር የሚጫወትበትን የትግራይን ህዝብ ማስተያዣ እንዳደረገው በአማራና በአፋር ህዝብ ላይ ደግሞ የሰራው አስከፊ ነገር ለዓለም የተጋለጠበት ጊዜ ላይን ያለ ነው እና አሁን ለሰላም በሮች ክፍት የሆኑበት ጊዜ ነው። ነገር ግን እነዚህ ሰላሞች የሚመጡት ህወሀት ከህዝብ የበለጠ ራሱን ማየቱን አቁሞ የህወሀት መሪዎች ለሰላም ክፍት ቢሆኑ እና ለሰላም ራሳቸውን ማስወገድ ቢችሉ ወደ ሰላም የምንሄድበት በር የተከፈተበት ቦታ ላይ ነው ያለ ነው ብዬ ነው የማየው። መልካም። በሁለታችሁም በኩል በቀጥታ ጦርነቱን የሚመለከት ወይም አሁን ያለበትን ሁኔታ አላነሳችሁም። ወደኋላ ላይ እንመለስበታለን። ወደ ሰሞንኛው አነጋጋሪ ጉዳይ ለመልሳችሁ ቀደም ብዬ በመግቢያው እንደጠቀስኩት ከቅርብ ቀናት ክንውኖች አንዱ የኢትዮጵያ መንግስት በቅርቡ በወሰደው ውሳኔ ስድስቱን የህወሓት የቀድሞ ከፍተኛ ባለስልጣናት መፍታቱን ተከትሎ የተቀሰቀሰ ውዝግብና የተቃውሞ ድምፅም የአደባባይ ሁኔታ ነው። ከአንጋፋዎቹ የህወሓት መስራቾችና የቀድሞ ድርጅቱ መሪዎች በይበልጥ የሚታወቁት አቶ ስብሐት ነጋ እና እንዲሁም እህታቸው ወይዘሮ ቅዱስ አነጋ፣ አቶ አባይ ወልዱ፣ ወይዘሮ ሙሉ ገብረ እግዚአብሔር እና አቶ ኪሮስ ሀጎስ ይገኙበታል። አቶ ዮሐንስ፣ ይሄ እርምጃ ለእርሶ ምንድን ነው አንድምታው? ድርጅታቸውስ እንደት እንዴት ተቀበለው? በጣም ጥሩ። ጊዜ እንቆጥብ ባልከው አቶ ነቢይ ባነሱት ላይ ያልሄድም፣ ምናልባት ጊዜ ካገኘሁ በኋላ አንድ ሁለቱን አነሳለሁ። አሁን ላነሳው ጥያቄ በቀጥታ ግን ሲጀምር የህወሀት ባለስልጣናት ሆኑ የህወሀት አባላት ወይም ደግሞ ሌላው የትግራይ ተወላጅ አዲስ አበባ ያለውም ከአዲስ አበባ ውጪ ለእስር የተዳረገው በግል በማንነቱ ትግራዋይ በመሆኑ ብቻ ካልሆነ በስተቀር ወንጀል ሰርቷል ተብሎ አይደለም። አብዛኛው ወንጀል የሚሰራ ሰው የለም አይደለም እያልኩ ያለሁትን፣ አብዛኛው የታሰረው ሰው ግን በማንነቱ ትግራዋይ በመሆኑ ብቻ ነው። ከመቶ ሺህ በላይ ሰው ነው የታሰረው የመከላከያ የነበሩትን አስራ ሰባት ሺህ ተጋሩ ጨምረህ ማለት ነው እነዚህ በሙሉ የታሰሩት እና አቦይ ስብሃትም በማንኛውም የፖለቲካ አመራር ውስጥ አልነበሩም የመንግስት አመራር ውስጥ አልነበሩም ከተወገዱ ከአመራር በጣም ቆይቶ ነበረ ግን ታሰሩ ትግራዋይ በመሆናቸው ትግራይ ውስጥ በመገኘታቸው ማለት ስድስት ሰው የተፈታው የታሰረው ግን ጠቅሻለሁ ከመቶ ሺህ በላይ ሰው ነው ኢትዮጵያ ውስጥ በተለያየ ቦታ ሲፈቱ አሉላ እየተቀመጡ አሉ ከጠቅላይ አቃቤ ህግ የወጣው ጽሁፍ እንደሚያሳየው በነጃዋር መዝገብ የነበሩት በነስክንድር መዝገብ የነበሩት ለሰላም ሲባል ሙሉ በሙሉ ተፈተዋል ይላል እና አቦይ ስብሀት ስድስቱ ሰዎች የተፈቱት በእድሜና በጤና ምክንያት ነው ነው የሚለው ይሄ በግልጽ አንዱ የሚያሳየን ነገር ምንድን ነው ከትግራይ ጋር ሰላም ለማድረግ ምንም አይነት ዝግጁነት እንደሌለ ነው ከመንግስቱ ጀምሮ እስከ ታችኛው አካላት ማለት ነው ሁለተኛው ከዚህ ጋር በተያያዘ አሁን ስድስት ሰዎች ተፈቱ እያልን ነው። ከመቶ ሺህ በላይ ሰው ታስረዋል እያልን ነው። ትግራይ እንደ ትግራይ ግን እንደ ህዝብ የትግራይ ህዝብ እንደ ክልል የትግራይ ክልል በሙሉ እስር ላይ ነው ያለው። ካለፈው ከሰኔ ወር ጀምሮ እስካሁን ድረስ ሙሉ በሙሉ ተዘግተዋል። ሲዝ ላይ ነው ለእንግሊዝኛው። ትግራይ ያለበት ሁኔታ አሁን እንደዚህ የተደረገው እስር ቤት መሆኑን ነው የምናውቀው። ትግራይ በሙሉ በእስር ቤት እንዳለ ነው የምናውቀው እና አሁን የተደረገው ለይምሰል ተደርጓል። ለኢንሰል የተደረገው ለምንድን ነው? ሰዎች እየፈታሁ ነው የፖለቲካ እስረኞችን እየፈታሁ ነው የሚለው ምናልባትም በአንዳንድ የዋህ የትግራይ ተወላጅ ትንሽ ይሆናል ወይ የሚል አስተሳሰብም ለማስረት ተደርጎ የተደረገ ሊሆን ይችላል። ከሰላም አንጻር ካየ ነው። ግን አሁን የተደረገው ነገር ሲጀምር፣ በርካታ ያልተፈታ ሰው አለ። ሁለተኛ ትግራይ እንደ ትግራይ በሙሉ ታስሮ ነው ያለው። አሁንም ምንም አይነት እህል እንዳይደርስበት፣ መድኃኒት እንዳይደርስበት ተደርጎ ስለዚህ ለኢንተል የተደረገ ነው። በተለይ ወደ ትግራይ ስንመጣ የአሁኑ የመፍሰት ስራ ማለት ነው። ወደ አቶ ነቢዩ ከማለፌ በፊት በአጭሩ በቀጥታ የሚመልሱት ጥያቄ አቶ ዮሐንስ በመቶ ሺዎች ያሉት በታሰሩበት የስድስቱ መፈታት ከይስሙላ አያልፍም ብለዋል። በራሱ ግን እነኚህ ስድስት ሰዎች ቅድም እንዳሉት የእድሜና የጤና ሁኔታም ከግምት ገብቶ ከሆነ መፈታታቸው አዎንታዊ ገጽታ አለው። ለእርሶ አሁን እንዳይንችኑ ነው ማለት። እኔ ደስ ይለኛል ሰዎቹ መጀመሪያውን መታሰር ስላልነበረባቸው ሲፈቱ ደስ ይለኛል እንደ ሰው። ከፖለቲካ ጋር ከሰላም ጋር አያይዘህ ካየኸው ግን የእነሱ መፈታት አንድም እርምጃ ወደፊት አያስኬደም። ምክንያቱ ሲፈቱም ለይሁንታ ተብሎ እንኳን ለሰላም ብለና የፈታናቸው የሚል የጠቅላይ አቃቤ ሕግ ጽሁፍ መስፈር ነበረበት። በህመም ምክንያት ነው የፈታናቸው አለ። በህመም ምክንያት የሚሰቃይ ደግሞ ግን በጣም ብዙ ሰው አለ፣ በአዲስ አበባም፣ በሌላም በትግራይም እንዳለ ህዝቡ ማለት ነው። መልካም አቶ ነብዩ በቀጥታ ወደ እርስዎ ነው የምመጣው በአጋርነት የመሰረታችሁት ቀደም ብለው የጠቀሱት ኖሞር በበኩሉ ይህን አስመልክቶ ከትላንት በስቴ ሐሙስና ትላንት አርብ መልሶ ባወጣው መግለጫ የሰፈሩ አንዳንድ ሀሳቦችን ልጥቀስና ይህንኑ መሰረት ያደረጉ ጥያቄዎችን ላስከትል። አንደኛ የኢትዮጵያ መንግስት የወሰደውን እርምጃ በከፍተኛ ቅሬታና በቅርበት መከታተላችሁን በማረጋገጥ ተቃውሟችሁን በመግለጽ ነው የምትጀምሩት። ለዚህም ምክንያት ያላችኋቸውን ትዘረዝራላችሁ። የጦርነቱ አውጠንጣኝና ዋናው ጠንሳሽ ናቸው ያላችኋቸውን የስልጣን ቅርበት ወይም ተጽዕኖ በመጠቀም እጅግ ከባድ ሙስና የፈጸሙ ዘውግን ወይም የብሔርን ማንነት መሠረት ያደረገ መንግሥታዊ ስርዓት የቀረጹና በህዝቦች መካከል መከፋፈልና ጥርጣሬ እንዲፈጠር ያደረጉ በዚህ ሁሉ ውስጥ ዋናው ተዋናይ ነበረው ያላችኋቸውን ቀደም ብዬ ያነሷቸውን አንጋፋውን የህወት የቀድሞ መሪ አቶ ስብሃት ነጋን ከስር መለቀቅ አስመልክቶ ባሰማችሁት ተቃውሞ በሰላም ይሁን በይቅርታ ወይም በምህረት ስም ህዝብ ፍትህ እንዳያገኝ ያደረገ እርምጃ ነው ስትሉ ነው አጥብቃችሁ የተቃወማችሁት። በመግለጫችሁ በእንግሊዝኛ ከሰፈረው ሀሳባችሁ ዋና ዋና የሚባሉትን ነው የጠቃቀስኩት። ቀደም ብሎ አቶ ዮሐንስም እንዳልተቀበሉት ተከታትለዋል። እናንተም በዚህ መልኩ በጠንካራ ተቃውሞ ነው የተቀበላችሁትና ቀደም ብዬ ካነሷቸው ሀሳቦች በተጨማሪ የሚነግሩን ካለ ምንድን ነው? ለእናንተ መሰረታችሁ ምንስ ነበር መሆን የነበረበት? ትክክል ነው። የእኛ አቋም በአጠቃላይም የመላው የህዝቡ አቋም የምንፈልገው ሰላምንና ፍትህን ነው። ሰላምን ለማግኘት ደግሞ ፍትህን መተው የለብንም ፍትህን ለማግኘት ደግሞ ሰላምን መተው የለብንም ሰላምና ፍትህ አብረው የሚሄዱ ናቸው እነዚህ ከእስር የተፈቱ ሰዎች የፖለቲካ እስረኞች አይደሉም በሚሊዮን የሚቆጠሩ ህዝቦች በስቃይ የዳረጉ በተለይ በሰሜን ኢትዮጵያ እንደዚሁም አጠቃላይ ኢትዮጵያ የምትባለውን አገር እኛ ስልጣን ካልያዝን እናፈርሳታለን ብለው ከውጭ ወራሪ የበለጠ ወንጀልን የፈጸሙ ሰዎች እንደዚሁ በቀላሉ ፍትህ እድል ሳይሰጥ መፍታት በተለይ ደግሞ በዚህ ጊዜ አሁን በሰሜን ኢትዮጵያ ነፃ የወጡትን ስናይ በአማራ ክልል፣ በአፋር ክልል አንድ ሆስፒታል የተረፈ የለም። ሆነ ብለው ሆስፒታል፣ ፋርማሲ፣ ትምህርት ቤት እየደመሰሱ ህፃናቶችን እንደ ሂዩማን ሺልድ እየተጠቀሙ በዓለም የሚዘገንን የሚዘገንን ድርጊት አድርገው ይሄን ቁስል ገና እያከምን እያለ በዛ መካከል እነዚህ ሰዎች ያለ ፍትህ ከስር ሲፈቱ በጣም በጣም ጉዳት ነው የሚያመታው እና ፍትህ ትከበር ለሰላም ስንሰራ ፍትህን አሳልፈን መስጠት የለብንም ነው። በተለይ በዓለም ደረጃ የሚያስከስሱ ዋር ክራይም የጦር ወንጀሎችን የፈጸሙ ሰዎች እነዚህ ጦርነት ምክንያት የሆኑ ሰዎች አሁን ኢትዮጵያ ላለችበት ትልቅ አደጋ ላደረሱ ሰዎች ይህንን መስጠቱ ምናልባት የምዕራብ ዓለሙ በተለይ ዩናይትድ ስቴትስ የህወሀትን በቀኝ አዙር ስለሚደግፉ ከእሱ ጋር የተነካካ የተገናኘ ነገር ከሆነ ደግሞ የበለጠ ትልቅ ስህተት እንደሆነ ነው ለመናገር የፈለግነው። ምክንያቱም የኢትዮጵያ አሁን ድል ላይ ነው ያለችው። ኢትዮጵያ ህዝቡ አንድ ላይ ነው። እንኳን ኢትዮጵያ አፍሪካ በሙሉ አንድ ላይ ሆኖ በፓን አፍሪካንዝም ከኢትዮጵያ የቆመበት ጊዜ ነው። በዚህ ሰዓት ላይ ፍትህን አሳልፈን መስጠት የለብንም። ሰላምም ፍትህም በአንድነት ላይ ይመጣሉ ብለን እናምናለን። መልካም ምን መደረግ አለበት የሚለውን ለጊዜ ወደ ኋላ ላቆየው። ሌላውን ሰሞንኛ ክንውን የጦርነቱን አካሄድ በመገምገምም አቶ ነቢዩ ጀመር አድርገውታል። የኢትዮጵያ መንግስት ከባይደን አስተዳደር ጋር የያዘውን ንግግር በጥንቃቄ መከታተላችሁን ቀደም ብዬ ባነሳሁት ጋዜጣዊ መግለጫችሁ ላይ ጠቅሳችሁ፣ ቀደም ሲል በኢትዮጵያ ላይ ብርቱ ጫና እያደረገች ነው በሚል የምትወነጅሏት ዩናይትድ ስቴትስ አሁን እንደ ቀድሞ ያን አይነት ጫና መግፋት ከምትችልበት ቦታ አይደለችም። በመሆኑም ኢትዮጵያ ተገቢ ያልሆነ ላላችሁትና ጥቅሟንም የሚያሳጣ ፍትህ የሚነፈግበት ስምምነት ማድረግ የለባትም ስትሉ አጥብቃችሁ ትሞግታላችሁ። አንዳንዶች እንደሚሉት ምንም እንኳን ባይስማሙበት፣ የተሻለ ሁኔታ ለመፍጠር እንደ አንድ መልካም ጅምር ለምን አይታይም ይላሉ። ያን ተቃርኖ እንዲመልሱልኝ ነው አቶ ነብዩ ይሄ የአሜሪካ ፕሬዚዳንት ኢትዮጵያን ጠቅላይ ሚኒስትር ደውሎ ማናገራቸው ጥሩ ጅማሬ ነው። ይሄም በኖሞር እንቅስቃሴ መሰረት አሜሪካ ኢትዮጵያን ታክብር፣ ኢትዮጵያን በዲሞክራሲ የተመረጠ መንግስት ታክብር፣ አጉል የሆነ ጣልቃ ገብነት ይቅር በሚል ነው ከሰላሳ ከተማ በላይ በአንድ ቀን ሰልፍ ተደርጎ እስካሁን ይህን ያህል ፕሬሽር የተደረገው ነገር ግን ኬንያን እየደወሉ ነበር የሚያናገሩት ስለ ኢትዮጵያ ጉዳይ። አሁን ቀጥታ ኢትዮጵያ ጋር ኤንጌጅድ መሆን ማናገር ጀምሯል። ይህ ማለት ደግሞ እጅ መጠምዘዙ የኢትዮጵያውያንን መንቀፍ መዝለፍ ከሆነ ጠቀሜታ የለውም። በዚህም አኳያ የኢትዮጵያ መንግስት እንደዚህ አይነቶቹን የኢምፔሪያሊስት አስተሳሰቦች የሚያዝናና ከሆነ ህዝብን ይበድላል። አሁን ለምሳሌ የበፊቱ የአፍሪካ ቀንድ ፓምቮይ ፈልትመን ከስራቸው ለቀዋል። አዲስ የመጡት አምባሳደር ማክሰኞና ሮብ ወደ ኢትዮጵያ ይሄዳሉ ከምክትል ሚኒስትሩ ጋር በዚህ ግን ለምሳሌ አራት፣ አምስት ጥያቄዎች ለኢትዮጵያ መንግስት ያቀረቡት አለ። በሙሉ ኢትዮጵያ መንግስት ላይ ነው ያለው ጫና። አንድ ነገር ህወሀት እንደዚህ አድርግ ብለው የጠየቁት ነገር የለም። የአውሮፕላን መደብደብ ይቁም፣ እንደዚህ ይሁን፣ ቤስክሊ ምንም ነገር አትስሩ፣ ህወሀትን መልሰው ይነሳ አይነት አነጋገር ነው ያለው። ይሄ ደግሞ በጣም አደገኛ ነው። መልካም እንደዚህ አይነት አሰራር በሊቢያ ሲሰሩት፣ በሲሪያ ሲሰሩት፣ በተለያየ አገር እየሰሩ አገር ሲያፈርሱበት ስላየን አሜሪካ ዜግነት ያለን እዚህ በመላ ዓለምም ያለን በሙሉ እንደዚህ አይነት ክፉ ድርጊት በጥቁር ህዝብ ላይ በአፍሪካ ላይ ሲደረግ አናይም። በኢትዮጵያም እንዲደገም አንፈቅድም። መልካም። ያ አቶ ነቢዩ ምን አይነት የስምምነት ጥረት ያስፈልጋል ወይም ጥሩ ነው የምትሉትን ኋላ ላይ እንመለስበታለን። አሁን አቶ ዮሐንስ የሚሆነውን ተከታይ ጥያቄ ላንሳ። አቶ ዮሐንስ ዩናይትድ ስቴትስ በኢትዮጵያ ላይ ጫና ታደርጋለች የሚለውን አስተሳሰብ ከዚህ ቀደም እንደማትቀበሉ ገልጻችኋል። ተገቢ ግፊት አድርጋችሁ ነው የምታዩት። በአንጻሩ በሳምንቱ መጀመሪያ ፕሬዚዳንት ጆ ባይደን ጠቅላይ ሚኒስትር አብይ አህመድን ማነጋገራቸው ቀደም ብዬ በጠቀስኩት ይፋ በተደረገው የአስተዳደሩ ወይም የዋይት ሐውስ ከፍተኛ ባለስልጣን ለጋዜጦች በወጣ መግለጫም ፕሬዚዳንት ጆ ባይደን የተናገሩት በአዎንታዊ የተወሰዱ ድርጊቶችንም ተከታትለዋል። የእናንተስ ምላሽ ምንድን ነው? እንዴት ተመለከታችሁት? በጣም ጥሩ። ሁለት ነገር ላስቸግረህ ነው ወደ ቅድም የተነሱት በጣም አድረስ መደረግ ስላለባቸው ካቀረብ ኩሎ ጥያቄ በፊት የሚሰጡትን አስተያየት ግን በአጭሩ ያደርጉልኝ። ለአቶ ነቢዩም ተመሳሳይ እድል እሰጣለሁ። ሊቀጥሉ ትግራይ ላይ ከጥቅምት እስከ ሰኔ ድረስ የተደረገው አሁንም በምዕራብ ትግራይ የሚደረገው እልቂት ነው። ጄኖሳይድ ነው የተፈጸመው ትግራይ ላይ ማለት የትምህርት ቤት መፍረሱ የሆስፒታል መፍረሱ፣ እነዚህ በሁለተኛ ደረጃ የምንወስዳቸው ናቸው። ለእኛ ትግራይ ላይ የተደረጉ የቀረ የለም። ኤም ኤስ ኤፍ ሰማንያ ሰባት ፐርሰንቱ ትግራይ ውስጥ ያለ ክሊኒክ እና ሆስፒታል አውድ መውታል ብለዋል። የኤርትራና የኢትዮጵያ ወታደሮች፣ የአማራ ኃይሎች እንደዚሁ። ግን እሱ ከሞተው ሰው ጋር ከተፈጸመው ጀኖሳይድ ጋር ስናስተያየው በሁለተኛ ደረጃ ላይ የሚቀመጥ ነው። ለእኛ ትግራይ ላይ ጀኖሳይድ ተፈጽሟል። አሁን ልክ የዛኛ ትግራይ ላይ የተፈጸመ ያልተፈጸመን ተረክ በአማራ ወይም ደግሞ በአፋር በመፍጠር ፖሲቲ ባለንስ በመፍጠር የሚደረገው ነገር ትክክል አይመስለኝም። ቢሆንም እንኳ ግን አርጊመንቱ ጋር ላያይዘው ብዬ ነው። አሁን አቦይ ስብሀት የተያዙት የትግራይ ወታደሮች የትግራይ ኃይል ከትግራይ ወጥቶ አፋርና አማራ ሳይሄድ ነው የታሰሩት። እነሱ የቱ ጋር ሆነው ትዕዛዝ ሰጥቶ ነው እንደዚህ ፈጽመዋል ተብሎ ወደ ክስ የሚቀርበው አነጋጋሪ ሊሆን ይችላል። ወይም ደግሞ ለአድማጮችን ስልጣን ፈልገው ነው የሚለው ነገር አይ ቲንክ ብዙም ውሃ የሚቋጥር አይመስለኝም። ምክንያቱ መጀመሪያውን ስልጣን አንፈልግም ብለው ወደ ትግራይ ሄደው ስለነበረ ማለት ነው። አሁን የተነሳው ላይ ከአሜሪካ ጋር የተደረገው አሜሪካ እስካሁን እያደረጉ ያሉት ኢንፋክት ያላደረጉት ነገርም ስላለ አነሳለሁ። እያደረጉ ያሉት ትግራይ ውስጥ የኢትዮጵያ መንግስት ህዝብ እንደ ህዝብ ረሃብን በሽታን እንደ ጦር መሳሪያ ተጠቅሞ እየገደለ ስለሆነ ይህንን ያቁም ነው እያሉ ያሉት መድኃኒት እንዳይገባ እህል እንዳይገባ ከልክሎ ሰው እየገደለ ስለሆነ ይህንን ያቁም ነው እያለ ያሉት። ይሄ በምንም መልኩ እጅ ማስገባት ወይም ደግሞ ጣልቃ ገብነት ብለን ልንወስደው የምንችል አይመስለኝም። ኢንፋክት ከዚህ በላይ ማድረግ የነበረባቸው አሜሪካም፣ ሌሎቹም የምዕራባውያኑ ሰው ሰብአዊ እርዳታ እየጠየቀ ሰው መድኃኒት እየጠየቀ በራሱ የራሴ በሚለው መንግስት ተዘግቶበት እንዲሞት ተፈርዶበት ሲያበቃ ማድረግ የለብህም ብለው ከዚህ በላይ ጫና ማድረግ ሲገባቸው በንግግር ላይ ብቻ የታጠረ በእርግጥ የአሜሪካው ለየት ያለ ነው። ከንግግር ታልፎ ወደ ተግባርም ገብቷል ከአገዋ ማውጣት፣ ከሚሊኒየም ኮርፖሬሽን ማገድ የመሳሰሉትን እርምጃዎች እየተወሰደ ነው። ከዛ በላይ ግን መሄድ ይቻል ነበር፣ ምክንያቱ ሰው እየሞተ ስለሆነ። ሁለተኛው ለእኔ የማየው የፕሬዚዳንት ባይደን ከዶክተር አብይ ጋር መነጋገር የመጨረሻው ማስጠንቀቂያ ነው ነው የምወስደው እኔ ደግሞ መጀመሪያ በውጭ ጉዳይ ሚኒስትራቸው ከዛ በልዩ ልዑኮቻቸው አነጋግረው አልሆን ሲላቸው እራሳቸው ያናግራሉ። ከዚህ በላይ እርምጃ ካልወሰዱ የኢትዮጵያ አካላት አሜሪካም ለተሻለ እርምጃ እንዲያዘጋጃት ያደረገችው ነው የሚል እምነት አለኝ። እንደተባለው ልዩ ልዑኩ አስራ ሰባት ጀምሮ በሚያደርጉት ጉዞ ደግሞ የሚያደርጉትን እናያለን ማለት ነው። በአጭሩ የሚመልሱት ተከታይ ጥያቄ ላንሳሎት ወደ አቶ ነቢዩ ፈጥኜ መሄድ አለብኝ። ለጀነሳይ አቶ ነቢዩ፣ አቶ ዮሐንስ ተከታዩን ጥያቄ ይመልሱና ለእርሶም ተጨማሪ እድል ሰጦታለሁ። አቶ ዮሐንስ በአቶ ነቢዩም፣ በሌሎች የእነ አቶ ነብዩን አይነት ሀሳብ በሚያራምዱ የዩናይት ስቴትስ አቋም የኢትዮጵያን ሉዓላዊነት የተጋፋ ለአንድ ወገን ያጋደለ ነው፣ ዩናይትድ ስቴትስ ተገቢ ያልሆነ ግፊት ነው ስታደርግ የነበረው እንቃወመዋለን ነው የሚሉት። ምንድን ነው አስተያየቶ? አይ እንደውም በኔ እይታ ሉላ የአሜሪካ አካሄድ አይናፋር ነው። በእኔ የትግራይ ሀይሎች ከትግራይ ወጥተው ደብረ ብርሃን ጣርማ በር አካባቢ ሲደርሱ በግልጽ ወጥተው ነው አዲስ አበባ እንድትገቡ አንፈልግም፣ መመለስ አለባቸው ያሉ ጣልቃ መግባት ከሆነ ከዚህ በላይ ጣልቃ መግባት የለም። የውስጥ ጦርነት እስከሆነ ድረስ አዲስ አበባ መግባት የለባቸውም ብሎ አቋም ይዞ ነው የቆሙት። ከዛ በኋላ ልክ የትግራይ አዲስ አበባ አትግቡ እንዳሉት፣ ግን ኤርትራ መውጣት አለበት የአማራ ኃይሎችም ከምዕራብ ትግራይ መውጣት አለበት የሚለውን ሀሳብ እያቀረቡ ነበር። ምክንያቱ አግባብ ስላልሆነ ማለት አቶ ነቢዩ እድሉን ለእርሶ ልስጥ። እሺ፣ አሁን ወንድሜ አቶ ዮሐንስ አሜሪካ ለዛ አባት ስራ ነው የምትሰሩት ያሉት፣ አንደኛ አቶ ጌታቸው ረዳ ራሱ አሜሪካ አዲስ አበባ ግቡ ብሎ ተናግሯል። ሁለተኛ የዙም ሚቲንጎች ሊክ ያደረጉ የአሜሪካ የባይደን የኦባማ አምባሳደሮች የመንግስት ግልበጣ ሲያሴሩ ሊክ የሆነ ቪዲዮ አይተናል። ከዛ በተጨማሪ ከዘጠኝ በላይ የሆኑ አካሎት በዋሽንግተን ዲሲ ፕሬስ ተሸጋጋሪ መንግስት ልናቋቁም ነው አዲስ አበባ በሶስት ቀኑ ልንገባ ነው የተባለ የአሜሪካ መንግስት እስከነ ሚዲያው እያጨበጨበ ሲደረግ ስላየን እንደዚህ አይነት ቀን እንደው አያስኬሄድም። ወደ ጀኖሳይዱ ሊሄድና ህወሀት በስልጣን ላይ በነበረ ጊዜ አንድ ጊዜ የውጭ ኢንቨስቲጌሽን አስገብቶ ፈቅዶም አያውቅም። በዩናይትድ ኔሽንስ በአሁኑ ጊዜ የዩናይትድ ኔሽንስ ራፖርት ወር፣ ሂውማን ራይትስ ራፖርት ወር ኢንዲፐንደንት የሆነ ነጻ የሆነ ኢንቨስቲጌሽን በትግራይ ተደርጎ ጀነሳይድ የሚባል ሬፕ አዘ ወፐን የሚባል እንደሌለ ትልቅ ሪፖርት ቀርቧል። ይሄም ደግሞ በፊት የነበረውን ጀነሳይድ የሚል የፒአር ካምፓኝ ውድቅ እንዲሆን አድርጎታል። ሌላው በደረግነው ጥናት መሰረት ይሄ ጦርነት በኖቬምበር ሶስት ሀያ ሀያ በተጀመረ በሀያ አራት ሰዓት ውስጥ ነው ዲጂታል ወያኔ የሚባለው ሀሽታግ ትግራይ ጀነሳይድ ብለው ይህን እንቅስቃሴ የጀመሩት። ናው ጀነሳይድ አለ ከተባለ ጀነሳይድ የተፈጠረው በማይካድራ ነው። እሱንም ያደረጉት ቲፒኤልኤፎች ናቸው። ጀነሳይድ አለ ከተባለ በጋልኮማ በአፋር ሶስት መቶ ሰው በአንድ ቀን ሲገደል፣ አንድ መቶ ህጻናቶች ከዛ ውስጥ፣ በደሴ አንድ መቶ ወጣቶች ተሰብስበው ሲጨፈጨፉ ሲገደሉ፣ በየቦታው ጀነሳይድ ተፈጽሟል። ስለዚህ ይሄ በህወሀትና በህወሀት አጋዦች በኩል ራሱ እየገደለ እንደ ተገዳይ ራሱ እየዘረፈ እንደ ተዘረፈ ራሱ እየጨፈጨፈ አልቅሱልኝ የሚል ድምፅ ተቀባይነት የለውም። ይሄን ነው አሁን እየተጋለጠ ያለው ጀነሳይድ የሚለውን በመጠቀም የውጭ የአሜሪካ ኢንተርቨንሽን በሊቢያ እና በሶሪያ በኢራቅ እንደተደረገው አይነት ኢንተርቬንሽን ለማድረግ የሚደረጉ እንቅስቃሴዎች የኢትዮጵያ ሕዝብ ብቻ ሳይሆን የአፍሪካ ሕዝብ በሙሉ አይቶት በቃኝ ኖ ሞር ብሎ ተነስቶ በዓለም የጮሆ በዚህ ነው። ይሄም እንዲደረግ አንፈቅድም ሊሆንም አይችልም። ይሄ እንዲሰመርበት ፈልጋለሁ። አመሰግናለሁ። አድማጮች ክርክሮ አልተቋጨም። በሌሎች በርካታ አነጋጋሪ ርዕሰ ጉዳዮች ዙሪያ ሁለቱ ተከራካሪዎች ያደረጉትን ክርክር ቀሪ ክፍል በመጪው ሳምንት ዝግጅቶቻችንን እናቀርባለን። ተከታተሉ። ለአሁኑ ግን እንግዶቻችንን አቶ ዮሐንስ አብርሃንና አቶ ነቢዩ አስፋውን ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ። I do